ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ በዕለት ገቢ ግብር ተመላይ የተሰራው ስሌት አርባ በመቶ ያህሉ ችግር አለበት አሉ። የግንዛቤና የመረጃ እጥረት እንዲሁም እንደ እርሳቸው ቃል ሌብነት ያሉት መንግስታቸውን ዋጋ እያስከፈለ መሆኑን ተናግረዋል። በህገ ወጥ ንግድ የተሰማሩ ያሏቸውንም አካላት አስጠንቅቀዋል፣ ይላል መለስካቸው አመሃ ከአዲስ አበባ ያጠናቀረው ዘገባ ዝርዝሮን ይዟል። ጠቅላይ ሚኒስትሩ ባለፈው ሳምንት መጨረሻ ነሐሴ 14 ቀን 2009 ዓመተ ምህረት በሸራተን አዲስ ላሊበላ አዳራሽ ወደ 1200 የሚደርሱ ከክልሎችና ከአዲስ አበባ የተገኙ የንግዱ ማኅበረሰብ አባላት ጋር ውይይት አድርገዋል። በዚህ ወቅት ዋና የመወያያ ርዕሶች ሆነው ከቀረቡና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከተቹባቸው ጉዳዮች መካከል ካለፈው ወር ጀምሮ ገኖ የወጣው ችግር የግብር ጉዳይ ነው። የዕለት ገቢ ግብር ተመርን በተመለከተ ጠቅላይ ሚኒስትሩ በመንግሥት ዘንድ አለ ያሉትን እውነት በዚህ መልክ ገልጸውታል የእኛ ሰዎች ያደረጉት ትልቁ ስህተት አጠቃላይ ገቢህን ነው የለጠፉት አጠቃላይ ገቢ ዝም ብሎ ሲታይ ገና ግብሩ ምን ያክል እንደሆነ ያላላየ ሰው ያስደነግጣል ተመዝኖ ተመንዝሮ ተመንዝሮ ተመንዝሮ ሲመጣ በ2ሺ በ3ሺ ሊሆን የሚችል ግብር ሚሊዮን ምናምን የሚል ስለተለጠፈበት ሰውን እሳት ውስጥ ከተተ ይሄ አንደኛው ስህተት ነው ሁለተኛው ትልቁ ስህተት ስራው በሚሰራበት ጊዜ ሰብስበናል፣ አወያይተናል፣ እንደዚህ አድርገናል እየተባለ የውሸት ሪፖርት እየቀረበ ባለቤቱ ባለቤቱ በአግባቡ ሳይወያይ የታለፈባቸው ጉዳዮች ናቸው ዋጋ እያስከፈሉን ያሉት። ስለዚህ እዛ አካባቢ የመረጃ እጥረት የግንዛቤ እጥረት የፈጠራቸው እና ሌብነት ተደምሮበት የፈጠራቸው ችግሮች በርከት ይላሉ። በእኛ ግምገማ ወደ አርባ በመቶ የሚጠጋው የቀን ገቢ ግብር ትመና ችግር እንዳለበት አውቀናል። ከዚህ በማስከተልም ጠቅላይ ሚኒስትር ኃይለ ማርያም ተፈጽሟል የተባለውን ስህተት ለማስተካከል በተለይ በአዲስ አበባ ከተማ እርምጃዎች እየተወሰዱ እንደሚገኙ ገልጸዋል። በሳቸው አባባል የአዲስ አበባ ከተማ አስተዳደር ካቢኔ በአጠቃላይ እንዲሰማራ ተደርጓል። ከንግዱ ህብረተሰብ ጋር በየጊዜው እየተወያየም ተቀምጧል። ባሉት መመሪያ መሰረት መፍትሄ ለመስጠት እየተሞከረ ነው። በሌላ በኩል ደግሞ የማኒፋክቸሪንግ ወይንም የፍብረካ ኢንዱስትሪውን ጨምሮ ለተለያዩ የኢንዱስትሪ ዘርፎችና የመሰረተ ልማት አገልግሎቶችን የማግኘት ችግርም ተነስቷል። ጠቅላይ ሚኒስትሩ በአሁኑ ነባራዊ ሁኔታ መንግስታቸው መፍትሄ ነው ያለውን አመልክተዋል። ለምንድን ነው መንግስት ኢንዱስትሪ ፓርኮች እና ኢንዱስትሪ ክላስተሮች ያስፈልጉናል ብሎ ሽንቱን ቀጥሮ የሚለፋው? ኢንዱስትሪዎች በተበታተኑ መጠን መሰረተ ልማት ለማቅረብ ስለማንችል ነው። ምንም ያክል ብንንጠራራ መብራት በየቦታው ማቅረብ አንችልም። አሁን ባለን አቅም አንችልም። ምንም ያክል ብንንጠራራ የፍሳሽ አገልግሎት በአንድ ባልተማከለ ሁኔታ የሚበተን ፍሳሽ መሰብሰብ አንችልም። ስለዚህ በየሰፈሩ መሬት አግኝተናልና ፋብሪካ አቋቁመናልና መብራት አምጣ ካላችሁን አንችልም ነው የምንለው። ከተበታተነ ሁኔታ እየለማ ላለውም ወደፊት ለሚለማውም ከኢንዱስትሪ ፓርኮች ጋር ተመሳሳይ የሆነ ማትጊያ ይሰጥ ብሎ ምክር ቤቱ የጠየቀውን አይሰጥም ነው መልሱ። ያለን አማራጭ ወደ ኢንዱስትሪ ፓርክና ክላስተር የምትመጣ ከሆነ ይሄው ና መሳቢያ ነው። ሌላ ቦታ እንዳይመኝ መሳቢያ ነው። ለራሱም ጭምር ማለት ነው፣ ለራሱ ለአልሚውም ጭምር ወሳኝ ስለሆነ ማለት ነው። ይሄ በዚህ መድረክ ሌላው ጎልቶ የወጣው ጉዳይ የኮንትሮባንድ ወይንም የህገ ወጥ ድንበር ተሻጋሪ ንግድ ችግር ነው። በተለይ ለሀገሪቱ ከፍተኛ የውጭ ምንዛሬ በማስገኘት ለዓመታት የሚታወቀው ቡና ከባድ አደጋ የተጋረጠበት ይመስላል። ጠቅላይ ሚኒስትሩ የሰሞኑን የሱዳን ጉብኝታቸውን ተመክሮ በማስታወስ ስም ሳይጠሩ በዚህ ህገ ወጥ ድርጊት ተሰማርተዋል ላሏቸው አካላት ጠበቅ ያለማስጠንቀቂያ ሰጥተዋል። በቅርቡ ሱዳን ነበርኩ። አብዛኛው ሱዳን የሚገባ ቡና ኮንትሮባንድ ነው። ወደ ማዕከላዊ ገበያ ሀምሳ በመቶ የሚሆነው ነው የሚመጣው፣ ወይ ስልሳ በመቶ የሚሆነው ነው የሚመጣው። ሌላው እየሄደደ ያለው ይሄን የሚያስካሄዱት አንድ እግር ማዕከላዊ ገበያ አንድ እግር ሱዳን ላይ ያስቀመጡ ሰዎች ናቸው። ሁለቱንም የሚሰራው አንድ ሰው ነው ወይ ደግሞ አንድ ቡድን ነው። ስለዚህ እሱን እናስተካክል የሚል እምነት አለን። ባይሆንም ግን እናስተካክላለን። አንድ ጠንካራ የኮንትሮባንድ ቲም አቋቁም ያለው አከርካሪ ሰብረንም ቢሆን እናስተካክላለን። በልመና ብቻ የሚሆን ነገር እንደሌለ ይታወቃል። በንግድ ላይ አሁን እያጠናን ነው ያልኩት ከዚህ ተነስተው ነው። እጃችሁን ሰብሰብ ኋላ፣ ልጄ፣ ባለቤቴ፣ ንብረቴ የሚባል ነገር የለም። የዕለት ገቢ ግምትንና የአመታዊ ግብር ተመንን ተከትሎ በዚህ ዓመት በአዲስ አበባም ሆነ በሌሎች አብዛኞቹ የሀገሪቱ ክፍሎች ከፍተኛ ችግር መከሰቱን የመገናኛ ብዙሃን ሲዘግቡ ቆይተዋል። ችግሩን ተከትሎም የንግዱ ማህበረሰብ አባላት አገልግሎታቸውን እስከ መዝጋት የደረሱ እንደነበሩም ይታወቃል። የአሜሪካ ድምፅ ሬዲዮ በዚህ ረገድ የተለያዩ ዘገባዎችን ማቅረቡ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ